ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ግርማ ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። እንደ ታክሲው እንደ አውቶቡሱ ሙሉ ነው እንዳልል፣ የጎደሉ ስላሉ የእኛ እንኳን ሞልቷል። አብረናችሁ የምናመሻው ሄኖክ ሰማ እግዜር ነኝ፣ መስታወት አረጋውም እዚህ ጋቢና አብረኛለች። ሰላም እንደምናመሻችሁ ለዛሬ ምሽት ፕሮግራማችን የያዝናቸውን ፕሮግራሞች እናስተዋውቃችሁ ወያኔ እናጠፋዋለን፣ ትግሬ እንዳለ እናጠፋዋለን። እቃ ሲቃጠል መኪኖች ሲቃጠሉ የሚወራው እንደዚ አይነት ወሬ ነው። ከዛ በጣም ሰጋው፣ እኔ ህይወቴን ለማዳን ብዬ ሰጋው። በጎንደርና አካባቢ በነበረው ያለመረጋጋት ችግር ከጎንደርና ከአካባቢዋ ወደ መቀለ የተፈናቀሉ ሰዎች ውስጥ አንዷ የገለጸችው ነው። ወደ አምስት የሚሆኑ ሰዎች ላይ የሞት አደጋ ደርሷል። ወደ ስድስት ነው ሰባት አካባቢ ደግሞ እንደዚህ የመቁሰል አደጋ ደርሷል። ከዚህ በላይ ያለ የመተማ ከንቲባ ከተማ አቶ መልኬ አቶ ሸቴ መልኬ ናቸው። በዙ ዙሪያ ላይ ቪኦኤ አማሪክ ላይ ያላችሁን አስተያየት ታደርሱን አላችሁ። ወደ በኋላም በምን ጉዳይ ላይ እንደሆነ እንገልጽላችኋለን። ሁሉንም እንግዲህ ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። አሁን ዜና እናስቀድም። ለጋቢና ቪኦኤ የተዘጋጁ ዜናዎች እነዚህ ናቸው። ዊንታ ኪዳኒ ነኝ። በአማራ ብሔራዊ ክልል ከሰሜን ጎንደር የተለያዩ አካባቢዎች ባለፈው ሳምንትም ከመተማ ከተማ የተፈናቀሉ አምስት ሺህ የትግራይ ተወላጆች ሁመራ መግባታቸውን በትግራይ ክልላዊ መንግስት የተቋቋመው ጊዜያዊ አስተናጋጅ ኮሚቴ አስታውቋል። ኢትዮጵያ ውስጥ በቅርቡ ባጋጠመው ብጥብጥ ከጎንደር ከተማ ከሰሜን ጎንደር ደንቢያ ወረዳና ከጃዊ ከተማ ተፈናቅለው ወደ መቀሌ ከተማ መድረሳቸውንም የአሜሪካ ድምጽ ዘጋቢ ከቦታው ዘግበዋል። ዛሬ ቅሊንጦ እስር ቤት የዘመዶቻቸውን ሁኔታ ለማጣራት የሄዱ ቤተሰብ አባላት ድብደባና እስራት እንደተፈጸመባቸው ተናገሩ። በእስር ቤቱ የነበሩ እስረኞች የትና እንዴት ባለው ሁኔታ እንደሚገኙ ፍንጭ እንዳልተሰጣቸው ተናግረዋል። ፖሊስ ደበደበን ያሉት ወደ እስር ቤቱ ሲያመሩ አቃቂ ወንዝ ድልድይ አካባቢና ቃሊቲ ቶታል ማደያ አካባቢ መሆኑንም ለአሜሪካ ድምጽ ተናግረዋል። ሶማሊያ ጫት የጫኑ አይሮፕላኖች ከኬንያ ወደ አገሪቱ እንዳይገቡ የደነገገችው እገዳ ሞቃዲሾ ውስጥ የጸና ይመስላል። ይሁንና በሰሜን ክፍል ያለው ክልል ግን ትዕዛዙን እየጣሰ ነው። ያሱን ሙሴ የተባሉ የዋና የሞቃዲሾ አውሮፕላን ማረፊያ ሰራተኛ ዛሬ በከተማይቱ ጫና ጫት የጫና አይሮፕላን እንዳልገባ ገልጸዋል። ሞቃዲሾ ውስጥ ያሉት የጫት ሱቆችም ባዶ እንደነበሩ ተገልጿል። ቻይና ኢኮኖሚያቸውን በፍጥነት እያደገ በመሄድ ላይ ያሉ የሀገሮች መሪ የመሆን ባላት አላማ መሰረት ሃንግዙ ቻይና በተካሄደ የቡድን ሀያ ሀገሮች መሪ ጉባኤ ላይ የአፍሪካ ድምጽ እንዲሰማ አድርጋለች። የቡድን ሀያ ሀገሮቹ ጉባኤ መጨረሻ ባወጣው መግለጫ በአፍሪካ አካታች የሆነ እድገትና ዘላቂ የልማት መሰረቷን ለማጠናከር የአፍሪካን በኢንዱስትሪ መግፋት የሚደግፍ ሀሳብ አቅርቧል። ለዛሬ የተዘጋጁ ዜናዎቹ እስካሁኑ ነበር። ወደ ቀጣዩ የጋቢና ፕሮግራም ላሸጋግራችሁ። ጋቢና ዊንታን፣ ለዜናው እናመሰግናለን። የጋቢና ጉዞአችን ይቀጥላል። ሄኖክ ሰማ እግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስ ስ በቅድሚያ ወደ መቀሌ ይሆናል የምናመራው። ኢትዮጵያ ውስጥ በቅርቡ ባጋጠመው ብጥብጥ ከጎንደር ከተማ ከሰሜን ጎንደር ደንቢያ ወረዳና ከጃዊ ከተማ ተፈናቅለው ወደ መቀሌ ከተማ የደረሱ ሰዎችን ባልደረባችን በስፍራው ተገኝቶ አነጋግሯል። ሰዎቹ በአካባቢው በደረሰው ብጥብጥ እንዲሁም ተለያዩ ሰዎች በደረሰባቸው ዛቻና ማስፈራሪያ ምክንያት ሰግተው ቤት ንብረታቸውን ጥለው መፈናቀላቸውን ነው የሚናገሩት። የመቀለ ከተማ መስተዳድር ተፈናቃዮቹን ተቀብሎ እገዛ እያደረገላቸው መሆኑንም ይገልጻሉ። ዝግጅቱን ያጠናቀረው ግርማ ይገብሩ ነው። ከመቀሌ ከጎንደርና ከጎጃም ተፈናቅለው የመጡ በመቶዎች የሚቆጠሩ ሰዎች መቀለ ከተማ ውስጥ ደርሰዋል። ተፈናቃዮቹ በተለይም በጎንደርና አካባቢው በተፈጠረው ብጥብጥ፣ ዛቻና ማስፈራሪያ ስለደረሰብን ሕይወታችንን ለማዳን ንብረታችንን ጥለን መጥተናል ይላሉ። የመቀለ ከተማ የማህበራዊ ጉዳይ ጽሕፈት ቤት ተፈናቃዮችን ተቀብሎ የማጣራትና የምዝገባ ስራ በማካሄድ የገንዘብ እርዳታ እንደሰጣቸውም ይናገራሉ። ዛሬ በመቀለ ከተማ የተለያዩ ሰዎችን አነጋግሬያለሁ። እስከ ነሐሴ ወር እየሰራው ነበር፣ ስራ ላይ ነበር የምገኘው። ከዛ ግን በተፈጠረው ሁኔታዎች እኔም ለህይወቴ ስለሰጋው የሆነ ልጅም እያስፈራራኝ ስለነበረ መስራትም አልቻልኩም። ሳይኮሎጂ እያለ ነው የሚያስፈራራሽ። ወያኔ እናጠፋዋለን፣ ትግሬ እንዳለ እናጠፋዋለን፣ እቃ ሲቃጠል፣ መኪኖች ሲቃጠሉ፣ የሚወራው እንደዛ አይነት ወሬ ነው ሁሉም ተመሳሳይ ናቸው። ከዛ በጣም ሰጋው። እኔ ህይወቴን ለማዳን ብዬ ሰጋው እና ከጎንደር ወጣሽ? ከጎንደር ዝም ብዬ እንደዚህ ብዬ መልቀቂያም ስለማይሰጡ ሲክሊባ ጽፌ ነው የወጣሁት። አሞኛል ብዬ ነው ሲክሊባ ጽፌ የወጣሁት። ከዛ ቤተሰብ ጋር አዲስ አበባም ናዝሬትም ተጠግቼ ነበር። ከዛ ግን መንገዱ ተከፍተዋል ምናምን ሲሉ ሰላም ነው በቃ ቢያንስ ትራንስፖርት እ ልብሴን ይዤ መምጣት እችላለሁ ብዬ ከአዲስ አበባ ወልዲያ ሂጄ፣ ወልዲያ ሰላም ስለሆነ ከወልዲያ ደግሞ ወደ ጎንደር እንደሄድ ማለት ነው፣ ማንነታቸው የማይታወቅ ሰዎች አስቅሞ አውርደው የነበረኝ ንብረትና ብር ወሰዱ። እና ያኔ ስንት ሰዎች ናቸው እናንተን ያገቷችሁ? ታጣቂዎች ናቸው፣ ሁለት ታጣቂዎች ናቸው። ሁለት ዱላ የያዙ ናቸው። ፖሊስ ነገር ነው የሚመስሉት። ወጣቶች ናቸው። በጣም ኃይለኛ ደረታም ደረታም ወጣቶች ናቸው። እኛ የነበር ስምንት ሰዎች ነን። ስምንት ሰዎች ነበርን። እግዚአብሔር የተመሰገነው ብቻ። ወዴት ነው የወሰዷችሁ? ምንድን ነው ስሚለቸው በአስፋልት ቀጥ አድርገው ነው የወሰዱን። ቀጥ አድርገው በአስፋልት ወሰዱኝ። ከዛ በኋላ ደግሞ ወደሆነ በጭቃ የተሰራ ቤት አስገቡን። ለአንድ ልጅ እዛ ቀጠቀጡት። እንደገና ለእኔም አንድ ጊዜ በጥፊ መታኝ። የነበረኝ ንብረት ወስዶ ሂዱ፣ ውጡ፣ በቃ ውጡ፣ ውጡ አሉ። ተመልሰን በፒክ አፕ ነው ወደ አዲስ አበባ ማታ ያገባ ትናንትና ማታ ነው የገባሁት፣ አራት ሰዓት የሁለት ሰዓት በረራ ወደ መቀሌ፣ ወደ መቀሌ ማለት ነው የሁለት ሰዓት በረራ። አራት ተኩል ነው እዚህ የገባሁት። ቤተሰብ ጋር ነው ተጠግቻ ያለሁት። ይሄ ሁሉ ሰው ከዛ የመጣ ነው። ከጎንደርና ከአካባቢው የመጣ ሰው ነው። ያው የትግራይ ሕዝብ ባደረገልን ትብብር እዚ እየተባበረ ነው ያለ። አቅማቸው በፈቀደ ብር እየሰጡ ነው። እዚህ መኖር ነው ፈልገው። እዚህ ጋር ያለው ሕዝብ እንዳለ ንብረቱ ትቶ ነው የመጣው፣ ከነ ልጆቹ። የትግራይ ሕዝብ መፍትሄ እንዲሰጠን ነው የምንፈልገው። የትግራይን መንግስት መፍትሄ እንዲሰጠን ነው የምንፈልገው። በጣም ነው ማመሰግንሽ ወንደር ቆላ ድባ ከተማ ደንቢያ ወረዳ 35 ዓመት ስቀመጥ ግን አብሮ ሲወሉ የነበሩ ያው የሚያውቁኝ ውጣ ወያኔ እያሉ ደበደቡት ማለት በጣም ደበደቡት። መዝገቡ ጥርስ ሶ ላይ ያታቤ ላይ ነበረ ጥርስ አድጎ ከጥቅም ውጭ አርገውታል። ከሙሞት ብዬ በልከምቱሞት ድኔ ምንም አይሉኝም። አንተ ብላ አንድ ልጅ እየመጣው አንድ አምስት ቀን ከኋላ ወዲያ ልየን አለ። እንዳለ ሄደ። አማራ ነኝ እኔ አይነኩኝም፣ ከዚህ ደግሞ አይመቸኝም ብሎ ሄደ። እኔ ያለሁ ማለት ነው እንደዚህ። ባለቤት አለች፣ እሱ ከዘመዶቿ ነው ያለች። ቆላድባ ከዘመዶቿ፣ ወንድሞቿ ናቸው ያው፣ እነሱ እየጠበቁ ወገኗ አለች ምንድን ነበር መሰራ? ጎንደር ውስጥ ሆቴል ሆቴል እያሉ ምግብ ቤት፣ ድራፍት ቤት፣ መጠጥ ነው ይሄ ነው መሰራ። እና አሁንስ ንብረት ንሳው ንብረት እሱ ነው ወሮሮ የመጣው፣ በቃ ወሮሮ ነው የመጣው። ዘራርፈውታል። ባላገር ሁላ ነው የወረሰው። ከተማው ብዙ ነው የተቃጠለ። ግብርነት ተቃጥለዋል፣ ግር ቁጠባ ተቃጥለዋል፣ ፍርድ ቤት ተቃጥለዋል፣ አስተዳደር ተቃጥለዋል፣ ሚኒሻ ቢሮ ተቃጥለዋል፣ የኦርጂቪኒ ተቃጥለዋል፣ ስድስት መኪና ተቃጥለዋል የዛን ጊዜ ምንድነው የምታስበው ከአሁን በኋላ? እኔ ማስበው በቃ ማስበው ጠቅላላ ሰላም ከሆነልኝ ቦታ ንብረት ላይ ነው። አገር ቦታ መንግስት ላይ የት ነው የመጣው? ከጃዊ። ጃዊ የት አካባቢ ነው? ጃዊ ራሱ ከከተማ ፈንድቃ ከተማ። የት አካባቢ ጃዊ ማለት የት ነው የሚገኘው? ጃዊ ማለት ባህር ዳር ነው። ባህር ዳር ወደዛ፣ ጎጃም ጎጃም። ሆኖ አውዘን ለምን ያህል ኖረሃል እዛ? እዛ ከሁለት ሺህ ሦስት ጀምሬ እስካሁን እዛ ነው የነበረው። ምን ነበር የምትሰራው እዛ? ነጋዴ ነኝ። እሺ መካዝን ነው የምሰራ። ባለቤቴ ደግሞ ባልትና ነው ምሰራ። ሁለታችን በንግድ ተሰማርተን የየራሳችን ስራ ነበረ። ንብረታችን እንዳለ አቃጠሉት፣ ሚዛኑም አቃጠሉት፣ እህሉም ወሰዱት። የባለቤቴም ተመሳሳይ። ከዛ በኋላ እንዳደረጉ ደግሞ ሕጻን ልጆች ይዘን ከተደበቅንበት ሰፈር ሊጎልን ሲሉ መከላከያ ነው ያወጣል። መከላከያ መጥቶ ነው ያተረፈን። ከመከላከያ አምስት ከሰኞ እስከ ሐሙስ አራት ቀን ማለት ነው ሰነበትን። ከዛ በኋላ በኦራል ወደ አሶሳ ሸኝን። ከአሶሳ ያው እዚህ በዚህ በትግራይ መንግስትም እዛ በቤንሻንጉል ጉሙዝ መንግስትም በትብብር በአየር ተቆርጦልን ወደ ሞታ ሀያ ሰው አካባቢ ዝመጠ ነው። በጣም ነው ማመሰግና። እሺ እኔ ማመሰግናለሁ። የት ነበር የሚኖሩት? ጎንደር። እዛ የቆየሁት ሰላሳ ሰላሳ ዓመት ጎንደር አስር አመት ደንብ ያወረዳል። ስለዚህ ለአርባ አመት ያህል እዛ ኑሯል። አሁን ለምን መጡ? አሁን የመጣሁበት ምክንያት ምክንያትማ፣ በትግሬነቴ ትግሬ ይውጣ እያሉ ሆ ይላሉ፣ ይደበድባሉ። ከምደበደብ ለቅቄ መጣ። ቤተሰቦች ውስጥ ቤተሰቦች አስቀድሜ እልካለሁ ወደ መቀሌ። የጌታ ስራ ነው ይሄ የእኔ አይደለም ማለት ገና ይህንን ነገር ከመፈጠሩ በፊት ወደዝ ልኪያቸዋለሁ። እዚህ ከመጡ በኋላ ሳይሆን አቀባበሉ እንዴት አዩት? ስርዓት ያለው አቀባበል ነው። ያለዚህ አሁን ተመልሰው ወደ ጎንደር ይሄዳሉ። እንግዲህ ሁሉ እዛ ዘግቸው ስለመጣ ያልተወሰደ ጊዜ ሄጄ ነገሩን አጣርቼ ያ ንብረት ይውደም አይውደም አላውቀውም እና ድንገት ሄድ ይሆነል። ሌሎች በሺዎች የሚቆጠሩ ሰዎች ከመተማ ዮሐንስ ተፈናቅለው ወደ ሁሞራ መድረሳቸውና የትግራይ ክልል መስተዳድር ተቀብሎ የሰጣቸውን ሦስት ሺህ ብር ተቀብለው ወደ የቀያቸው መሄዳቸውን ዛሬ አድዋ ከተማ መድረሳቸውን የገለጹ አምስት ሰዎች በስልክ ነግረውኛል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለም። በአማራ ብሔራዊ ክልል ከሰሜን ጎንደር የተለያዩ አካባቢዎች ባለፈው ሳምንትም ከመተማ ከተማ የተፈናቀሉ አምስት ሺህ የትግራይ ተወላጆች ሁመራ መግባታቸውን በትግራይ ክልላዊ መንግስት የተቋቋመው ጊዜያዊ አስተናጋጅ ኮሚቴ አስታውቋል። መተማና በሌሎችም አካባቢዎች የተፈጸመው ጥቃት በትግራይ ተወላጆች ላይ ብሔር ለይቶ የተካሄደ ጥቃት ተፈናቃዮቹና የኮሚቴው ሰብሳቢ የተናገሩ ሲሆን የመላ ኢትዮጵያ አንድነት ፓርቲ ግን ይህ እውነት አይደለም ይላል። ሰለሞን አባተ ዝርዝሩን ይዟል። በጎሳ ማንነታቸው ምክንያት ብቻ ከኑሯቸውና ለብዙ ዓመታት ከኖሩባት መተማ በኃይል እንድንፈናቀልና እንድንሰደድ ተገደናል የሚሉት የትግራይ ተወላጆች ይተዳደሩ የነበረው በተለያዩ የንግድ ሥራዎች ላይ ተሰማርተው እንደነበረ ያነጋገርኳቸው ተፈናቃዮች ነግረውኛል። መተማ ከተማ ውስጥ ነሐሴ 25 2008 ዓ.ም የተፈጠረውን ሁኔታ ሸሽተው የወጡት የትግራይ ተወላጆች በሱዳን አድርገው ብዙዎቹ ሁመራ፣ ሌሎቹም ወደ ተለያዩ የትግራይ አካባቢዎች ገብተዋል። ለመሆኑ ምን ነበር የዛሬ ሳምንት ነሐሴ 25 የተፈጠረው? የመተማ ዮሐንስ ከተማ ከንቲባ አቶ እሸቴ መልኬ እዚያው ነበርኩ ሲሉ የነገሩኝን ላስታውስ። ከቀኑ ስድስት ሰዓት አካባቢ ወጣቶች ተሰባስበው የተወሰነ ችግር መፍጠር ጀምረው ነበር። በወቅቱ ያለው የጸጥታ መዋቅርም ለመከላከል ጥረት አድርጓል። ችግሩ ለአንድ ሁለት ሰዓት ያክል ቆይቶ ነበር። በእርግጥ በወቅቱ በንብረት ላይ የደረሰ ጉዳት አለ፤ በሰዎች ላይ ምንም አይነት የደረሰ ጉዳት አልነበረም። የአካል ጉዳት ምንም አይነት ጉዳት አልደረሰም ነበር። በንብረት ላይ ግን ጉዳት ደርሶ ነበር። ይህን የደረሰውን ጉዳት የከፋ እንዳይሆን የጸጥታ መዋቅሩም ሰፊ ርብርብ አድርጓል። ብቻም አይደለም የከተማው ማህበረሰብ ቢሆን ይህ ችግር ወደ ከፋ እንዳይሄድ የራሱን አስተዋጽኦ በከፍተኛ ሁኔታ ያደረገበት ይወጣናል። እስቲ ምን ያህል ሰው ነው የሞተው? ምን ያህል ሰው ቆሰለ? ወደ አምስት የሚሆኑ ሰዎች ላይ የሞት አደጋ ደርሷል። ወደ ስድስት ነው ሰባት አካባቢ ደግሞ እንደዚህ የመቁሰል አደጋ ደርሷል። ከዚህ በላይ የለም። የንብረት ጉዳት ደርሷል ያሉት ምን ያህል ነው የሚገመተው? ወደ ሰማኒያ አካባቢ የሚሆኑ ድርጅቶች ላይ ጉዳት ደርሷል። ነገር ግን ከዛ ላይ የተቃጠለው እና የወደመው ንብረት ያን ያህል ብዙ አለም። አብዛኛው ንብረት እንዳጋጣሚ ማህበረሰቡ በተረባርበ እንዳይወድም ጥረትም ስላደረገ ወደ ሰማኒያ አራት አካባቢ ነው ድርጅቶች ለጉዳት የተጋለጡት። ከእነሱ ውስጥም በርከት ያለ ንብረት ማህበረሰቡ አውጥቶ አስጠግቶ ከችግሩ ማግስት በኋላ እነዛ ንብረቶች አሉ እያለ ወደ አንድ ማዕከል እያሰባሰበ ባለ ንብረቶች እንዲወስድ መረጃ እና ሀብቱንም እየሰጥን ያለንበት ሁኔታ ነው ያለው። ጥቃቱ የተከፈተው በተለይ በትግራይ ተወላጆች ላይ እንደሆነ የተፈናቀሉትም በትግራይ ክልላዊ መንግስት የተቋቋመው የተፈናቃዮቹ አስተናጋጅ ጊዜያዊ ኮሚቴም ይናገራሉ። ከተፈናቃዮቹ መካከል ከትናንት በስቲያ ሁመራ የገቡ ሰው አግኝቼ አነጋግሬ አለሁ። ሁመራ ነው ያለ? ትናንት ነው የገባሁ። ያው ከዛ ከመተማ በሱዳን አድርገን ትናንት ነው የገባን። መተማ ምን ያህል ጊዜ ኖሩ? እኔ ከመተማ ቢያንስ አንድ ሰባት ስምንት ዓመት አድርጋለሁ። ምን ይሰሩ ነበር እዛ? ልብስ እንሰራ ነበር፣ ንግድ ነው የነበረውት፣ ንግድ ነበረን። ብቻውን ነው የወጡት ወይስ ከቤተሰብ ጋር ነው? ብዙ ሰው ነው፣ በጣም በጣም ስንት፣ ተቆጥሮ የማያልቅ ሰው ነው፣ ብዙ ብዙ። ለምንድን ነው የወጡት? በቃ ያው የክልል ሶስት ህዝብ አማራ ያው ትንሽ የሆነ ግርግር ፈጠረልኝ። ከዚህ ሀገር ትግረ የሚባል መውጣት አለበት እያለ እግርኛ ሰን ቋንቋ መውራት አይቻልም እዚህ ሀገር እያሉ ትንሽ የሆነ ግርግር ፈጠሩ ከዛ በኋላም ወደ ንብረታችን ገቡ ንብረታችን መባደን ንብረታችን መቃጠል ንብረታችን መዝረፍ ሲጀመር ከዛ በኋላ ወደ እኛም ሊጠጉ ሲሉ ህይወታችን ለማውጣት ስለና ሀገር ገባን እናንተ የት ነበራችሁ ንብረታችሁ ሲወድም እና ሲዘረፍ ከዛ ነበር ነው እዛ እያየናቸው እኮ ነው ልብሳችን እያወጡ መዝረት መቃጠል ሲጀምሩ ከዛ በኋላም ሊገድሉ ሲሉ ህይወታችንን ለማዳን ሮጠን ወደ ስልጣኑ ገባል። ምን ይዘው ነበር? እነዛ ሰዎች ስንት ነበሩ? ምን ብዙ ናቸው። ያው አንድ ግሩፕ ፈጥረው ነው የገቡ። በኋላቸውም ታጣቂ ሚሊሻ ምናምን ፖሊሶች ምናምን ነበሩ። የታጠቁም ነበሩ ነበሩ። ሚሊሾች ምናምን፣ ፖሊሶች ፌዴራል ሁሉ ነበር ከየት የመጡ ሰዎች ናቸው እነዛ? የምታውቋቸው ናቸው እንዴ? እዛ ከተማ ነዋሪዎች ናቸው የጀመሩት? መጀመሪያ በንሱ ሁላቸው እንዳነሳቸው እዛ የሆነ ማህበርተኞች ምናምን ነበሩ፣ እዛ ከተማ ላይ የባጃጅ ማህበርተኞች ምናምን፣ አንዳንድ እንደዛ የወጋድ ወዛደሮች ምናምን፣ በቃ እነሱ ነው የጀመሩት። እንደዚህ አይነት ስሜት ነበር እንዴ? ከዛ በፊት መተማ ውስጥ ረ ምንም አልነበረም። ያው ከአንዳንድ ከተለያየ ሌላ ቦታዎች ጀምረው ነበር ግን ወደዛ ይገባል ብለህ በህይወት ላይ ወይ በአካል ላይ የደረሰ ጉዳት አለ? ትንሽ ወሬ ስለነበር ሳምንት ሙሉ እየተወራ ስለሰነበተ እንመጣለን እንገድላቸዋለን፣ ንብረታችን እንዘርፋቸዋለን ምናምን የሚል ወሬ ስለተነበጠ ከዛ በኋላ ጀመረ ሲባል ሁሉም ስቶ ንብረቱም ስቶ ነው ወደ ወደ ሱዳን ገርቤት ሀገር የሮጠ። ምን ያህል ሰው ይሆናል ያኔ የተሰደደው? ወደ ስምንት ሺህ ምናምን የሆነ ህዝብ ቦተዋል። ስምንት ሺህ እዚያው ሁመራ መግባታቸውን የነገሩኝ። ሌላው ተፈናቃይ የነበረውን ሁኔታ እንዲህ ያስታውሳሉ። እኛ እየሰራን በነበንበት የሆነች ኩቻ ነበረ። በጎንደር ላይ የተቀሰቀሰ ትግራዎች እንደዚህ ሆነ

የኢትዮጵያ መንግስት መከላከል ነበረበት አልነበረበት ሌላ ጉዳይ ነው። እኛ ስሴደን አሁን ማራ ነው ያለበት ማለት ነው። እርስዎ ሸሽተው ነው የወጡት ወይስ በቀጥታ የደረሰብዎት ጥቃት አለ? በስጋት ነው ወይስ ምንድን ነው ያጋጠሙት? ላይ ተዘርፈዋል። እኔ ትወርቅ በኋላ ፍ ተዘርፈዋል። ይሄ ጥቃት ዘር ወገን ለይቶ የተሰነዘረ ጥቃት ነው። ትክክል ነው። ዘር የተሰነዘረ በጣም የሚገርመኝ እኔ ከሰላሳ አንድ ሰላሳ ሁለት ዓመት የመጣች ከኛ በፊት ማለት ነው። በደርግ ጊዜ ገባች አለች ገነት የምትባል እና እንደዚህ አይነት በድርግ ጊዜ አልነበረም። ዘር ሐረግ መጠየቅ አልነበረም። ሚዜሪ ጊዜ ነው። ደረስም ብላ አለቀሰች፣ ብቻ አለቀሰች። እና አፍሪካ ሆቴል ባለቤት ናት። ጉዳቱ በትግራይ ልጆች ብቻ ላይ ነው የደረሰው። ሌሎችን ማንንም አልነካም፣ አልነካም። የአፍሪካ ሆቴል ባለቤት ናቸው የተባሉትን ወይዘሮ ገነትን አፈላልጌ አገኝቼ ነበር ሱዳን ያለ ሱዳን የት ነው ያሉት? ሱዳን ገላዋት የሚባል ከተማ አት ቪኦኤ አማሀሪክ ላይ አስተያየቶቻችሁን አድርሱን ባልነው መሰረት አስተያየቶቻችሁ እየደረሱን ነው። አሉላ አባንጋ የጻፈው አለ። ዛሬም የሞቱት ለቤተሰቦቻቸው አልተነገረም ወይ የሚል ነው። መረጃ እየጠበቅን ነው። ከአዲስ አበባ እስካሁን ስላልደረሰን ነው። እንደ ደረሰን እንነግራለን። መለስካቸው አመሀ ዜናውን ለመዘገብ እየጠበቀ ነው ያለው። እንግዲህ ከላይ በሰማችሁት ከጎንደር ከተለያዩ ከመተማም የተፈናቀሉ ሰዎችን ግርማይ ገብሮ ከመቀሌ ዘግበዋል። ሰለሞን አባተ ደግሞ ከዋሽንግተን ዲሲ በርካታ ሰዎችን አነጋግሮ ያጠናቀረውን ዘገባ እየሰማችሁ ነው። እናንተ በዚህ ዙሪያ ላይ ያላችሁን አስተያየት አትቪ አማሐሪክ ላይ ስጡን፣ አየር ላይ እናቀርባለን። አሁን ሰለሞን ተጨማሪ ያነጋገራቸው ሰዎች አሉት። መተማ ላይ ለተፈጠረው ሁኔታ ሌላኛው ተፈናቃይ ተጠያቂ የሚያደርጉት መንግስቱንና የአማራ ክልል ገዢ ፓርቲ የሆነውን ብአዴንን ነው

እኔ ላይ እንደዚህ ተነገራ ይጠቅሰች ነው። በቃ እንደዚህ አልነበረም። እውነት ነው መናገር የምፈልገው። በእርግጥ ዘርን መሰረት አድርጎ በትግራይ ተወላጆች ላይ የተነጣጠረና እነርሱን ለይቶ ለማሳደድ የተካሄደ ነው ወይ ለሚለው ጥያቄ የተፈናቃዮቹ መልስ እንደሰማችሁት አዎ። ቢሆንም ከመንግስቱ ባለሥልጣናትና ከተቃዋሚዎች የሚሰጡት አስተያየቶች የተለያዩ ናቸው። የመተማን ከተማ ከንቲባ አቶ እሸቴ መልኬን ጥቃቱ የዘር እንደሆነ ሰሞኑን ጠይቄያቸው ነበር። ማህበረሰቡንም እንደዚህ ጉዳት የደረሰባቸውንም ስናዋይ ይሄ የብሔርም አይደለም የፖለቲካም አይደለም የተወሰኑ ወጣቶች ባልገባቸው ጉዳይ ላይ ተነሳስቶ የፈጠሩብን ችግር ነው። ስለዚህ በማህበረሰቡ ላይ አሁንም የትኛውን ማህበረሰብ ተጎዳን ከሚሉትም ግለሰቦች ላይ ራንደምሊ መረጃ ወስዳችሁ ብታዩ ሕዝብ አይደለም ጉዳት ያደረሰብን የተወሰኑ ስብስብ ወጣቶች ናቸው። በዚህ ማግባብ ለጊዜው ሸሽተው የነበሩ እንደገና ወደ ከተማችን እየመጡ የተረጋጋዩት ለመኖር ጥረት እያርጉ ነው ያለ መንግስትም የጉዳቱን መጠን እያጠና ያን በማህበረሰቡም በመ መንግስትም አካልም በጋራ አድርጎ ሀብታቸው እንደገና በነበረበት ሁኔታ እንዲሄድ ሰፊ ጥረት እያደረግን ያለን። አሁን ከሁሉም በኩል በህዝቡ በብሔር በምናም የሚባል ነገር የለም። በእርግጥ ትናንትና ዛሬ ስላለው ሁኔታ ተጨማሪ መረጃ ለማግኘት ወደ ከንቲባ ሸቴም ወደ ወረዳና የዞን አስተዳዳሪዎችም ያደረግሁት ሙከራ አልተሳካም። መተማን ጨምሮ ከሰሜን ጎንደር የተፈናቀሉ የትግራይ ተወላጆችን ለመቀበልና አሳርፎ ወደ የሚፈልጉበት ለመሸኘት የሚሰራ ጊዜያዊ ኮሚቴ በክልሉ መንግሥት ሰሞኑን ተቋቁሞ እየተንቀሳቀሰ ነው። ከተለያዩ የመንግሥት መስሪያ ቤቶችና ሌሎችም ተቋማት የተውጣጣውን ይህንን ኮሚቴ የሚመሩት የክልሉ የግብርና ቢሮ ኃላፊ አቶ ኃይለ አስፋሃ በሰዎቹ ላይ የተፈጸመው ጥቃት ዘር ተኮር እንደሆነ አስረግጠው ነው የሚናገሩት። የተጠቆት ትግራይ ተወላጅ መሆናቸው ነው። ሌላ ምንም አዲስ ነገር የለውም። ትግራይ ተወላጅ ስለሆኑ ነው። እዛ በተንብ አካባቢ፣ ህድን አካባቢ፣ ጎንደር ከተማ አካባቢ፣ ምዕራብ አርማጫ አካባቢ በቃ የትግራይ ዘር ስላላቸው ሆ ጥቃት ይደርሳቸው ንብረታቸው ጠፍተዋል፣ ተቃጥለዋል፣ ተወስደዋል። በዘር ነው። ከዛ ውጪ ሌላ አጀንዳ ያላቸው ሞቱ የተባሉት ሰዎች እንደ ወርሶ በትክክል ባያውቁም ቁጥሩን በዛ በጥቃቱ ወቅት ነው የተገደሉት ወይስ መንገድ ላይ እያሉ ነው በስደት እያሉ ነው የተገደሉት? በጥቃቱ ነው በጥቃቱ ወቅት ነው። ጎንደር ምተዋል፣ ዳንሻ ምተዋል፣ ሽ ምተዋል ሲያር ማጨፍተዋል። ባህር ዳር የሞቱ ሰዎችም አሉ፣ የትግራይ ተወላጆች። ስለዚህ የሞቱ ሰዎችን በቁጥራቸው ባላውቅም፣ ግን እያንዳንዱ ግጭት ያለበት አካባቢ ታርጌት ተደርገው ነው ንብረታቸው ይቃጠላል። ከዛ በኋላ ደግሞ ሰዎች ተገድለዋል። ቁጥራቸው ግን በሁሉ አላውቀውም። እሳቸው የሚመሩት ኮሚቴ ተፈናቃዮቹን መቀበል የተጎዳ መንፈሳቸውን ማረጋጋት፣ ማረፊያ ማዘጋጀት፣ ገንዘብ ሰጥተው ወደ የሚፈልጉበት መሸኘት የመሳሰሉትን ስራዎች እንደሚያከናውን አቶ ኃይለ ነግረውኛል። ያነጋገርኳቸው ተፈናቃዮች ደግሞ ለትራንስፖርት ተብሎ ሦስት ሺህ ብር እንደሚሰጣቸው አጫውተውኛል። ይህንን የመተማን ክስተት ለመሆኑ አቶ ኃይለ አስፋሃ እንደ መንግሥት ባለሥልጣንም እንደ አንድ ዜጋም እንዴት ይሆን የሚገመግሙት? አዎ ይሄኛው ስንገመግመው ያው ዋናው አላማው ሕገ መንግስቱ የተቀመጠውን የብሄር ብሄረሰቦችን ፌዴራሊዝም መፍረስ ነው እኛ የምንገመግመው። ምክንያቱም ኢትዮጵያ ውስጥ ያለው ፌዴራሊዝም ስርአት ነው። ብሄር ብሄርና ብሄረሰቦችም የራሳቸው መንግስት ማስተዳደር አላቸው። ግን የትግራይ በላይነትም የምናምን የተባለ የሚነሳ እንቅስቃሴ አለ። ግን ማንኛውም ክልል በማንኛውም ክልል ላይ በላይነት የለውም። ኢትዮጵያ ውስጥ ስናየው ጊዜ ሁሉም ክልሎች ራሳቸው የሚስተዳደሩ ራሳቸው የሚመሩ ክልሎች ናቸው። ግን የአንድ ክልል የበላይነት አለ ብለው የሚያንቀሳቅሱ ኃይሎች አሉ። በተለይ ደግሞ በአንድ ብሄረሰብ ላይ ያነጻጸረ እንቅስቃሴ ያለው። ስለዚህ ይህን የማይፈልጉ ሰዎች ያደረጉት እንቅስቃሴ ብለን የገመግም ነው በኔ አስተያየት እንደዛ ነው። የመተማን ጥቃት ዘር ተኮር ነበር ከሚለው አገላለጽ ጋር ጨርሶ እንደማይስማሙ የሚገልጹት ሁኔታውን በቅርብ እየተከታተሉ መሆናቸውን የተወሰኑ ወጣቶች በተለይ በፖለቲካ ውስጥ ለኢህአደግ ታማኝና የኢኮኖሚውም ተጠቃሚ በሆኑ ውስን የትግራይ ተወላጆች ላይ እርምጃ ለመውሰድ መሞከራቸውን እንደሚያውቁ የመላ ኢትዮጵያ አንድነት ድርጅት መኢአድ ዋና ጸሐፊ አቶ አዳነ ጥላሁን ነግረውኛል። ይህ ማለት ግን ጭቁኑ የሆኑ የአማራ ተወላጅ ሌላው ወገኑ የትግራይ ተወላጅ ጋር ከትግራይ ተወላጆች ጋር የርንተን ተርሶ ቃት መጠመለ ማለት አይቻልም።

ድርጅት አለመሆኑን ሁለት ሶስት ጊዜ አረጋግጠናል። አማራና የኦሮሞን ማጋጨት ለሀያ አምስት አመታት ለፍተው ደክመው ልፋታቸው ከንቱ ሆኖ እንደ ከሸፈባቸው ሆኖ በተለይ ገዥው ቡድን አሁንም ከትግራይ እህት ወንድሞቻችንና አባትናቶቻችን ጋር ለማጣላት የሚለኩሱ እንደ ፈጽሞ እንደማይነት እርግጠኛ ዋኛ ነው መረግ መቼም መቼም የኢትዮጵያ ህዝብ ከአንድነት ይልቅ መለያየትን ፈቅዶ አያውቅም፣ አልፈቀደምም፣ ወደፊት ማይፈቅድም። አጋጣሚ የሆነው በዚህ ደረጃ ላይ እንኳ ከመጣልኩ እኛ ከትግራይውያን ጎን ነው የምንቆመው። ይህንን መያድ እንደ መያድነቱ ሀገር አቀፍ ደረጃ ላይ ቦታ ተኮር የሚያወግ እንደመሆኑ መጠን ይሄ ተፈጽሞ ከሆነ እኛ ይሄ ጉዳት ከደረሰባቸው ከትግራይ ጎን ለሚቆሙ እርግጠኛ ነኝ። ግን ይቺ ሆን ተብላ ለፖለቲካ ፍጆታ እየተሰራች ያለች ትነ ከሰሞኑ የመተማ ግጭት ወዲህ እስከ ትናንት ሁመራ የገቡት የትግራይ ተወላጆች ቁጥር ሁለት ሺህ አስር እንደነበረና በአጠቃላይ ከሰሜን ጎንደር አለመረጋጋትና እየደረሰባቸውም ነበር ከተባለው ጥቃት እየሸሹ ባለፉት ጥቂት ወራት ወደ ትግራይ የገቡ ተፈናቃዮች አምስት ሺህ መድረሱን አቶ ኃይለ አስፋሃ ገልጸውልኛል። ስለ ተፈናቃዮቹ ሁኔታ፣ ስለ ጸጥታው፣ ስለ ክልሎቹ ግንኙነቶች፣ ስለ ግጭቶችና መዘዛቸው ያላቸውን ግምገማና የሚያስቡትን መፍትሄ ለመጠየቅ የፌዴራል ጉዳዮች ሚኒስቴርን የግብርናና የተፈጥሮ ሀብት ሚኒስቴርን እንዲሁም ብዙ የትግራይ መስሪያ ቤቶችንና ባለሥልጣናት ስልኮችን አንኳኩቻለሁ። የአማራ ክልል ባለሥልጣናት የማዕከላዊ ኮሚቴ ስብሰባ ላይ እንደነበሩ ተነግሮኛል። በተደጋጋሚ ስልክ እያነሳ ጥያቄ ሲሰማ የሚዘጋውን የትግራይ የመንግስት ኮሚኒኬሽንስ ጉዳዮች ቢሮን ጨምሮ ብዙዎቹ የክልሉ መስሪያ ቤቶች ለኮሚኒኬሽን ዝግ ናቸው። ከብዙ ጥረቶች በኋላ ያገኘኋቸውና ያለማመንታት ሰዓት መግለጫውን የሰጡኝን አቶ ኃይለ አስፋሃን እንዲሁም እርሳቸውን እንዳገኝ አገዙኝን አመሰግናለሁ። ለዛሬ ከመሰናበቴ በፊት ካነጋገርኳቸው ተፈናቃዮች መካከል አንዱ አደራ አስተላልፍልኝ አሏትን መልእክት ላድረስ። እኛ አሁን ተቸግረናል። የአማራም ተወላጅ ይሁን ትግሬም፣ የኦሮሞም እኛ በስደት ላን ያለ ነው። አዲስ ኑሮ ልንመሰረት እየተጣር ነው። በዚህ በአንተ ሰሮብን። ብዙ የምታውቃቸው አሜሪካ ጀርመንም አውሮፓ ሊኖር ይችላሉ። እርዳታ እንዲያደረግልን ይጠራረግም። የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጋቢና ቪኦኤ ይቀጥላል። አስቀድሞ በርካታ አድማጮች በተለይ ያሉ ላባነጋ የቅሊንጦን እስር ቤት በእስር ቤት ያለውን ሁኔታ አስመልክቶ መረጃ ባካችሁ ሲል ነበር። ስልክ ደውለን ከአዲስ አበባ ዘጋቢያችን መለስካቸው አማሀን ይዘነዋል። እንደምናመሽ መለስካቸው? እንደምን አመሸህ ሄኖክ በዚህች አሪፍ ባጃጅ እስኪ እናሳፍርህና ዛሬ ምንድን ነው አዲስ ዜና አለህ ከቤተሰቦች ጋር ተነጋግረሃል አዎ ዛሬ ቀጠሮ ተሰጥቷቸው የነበሩ በቃሊቲ ታስረው የነበሩ እስረኞች የቤተሰብ አባላት ወደዛው አቅንተው ነበረ ነገር ግን የጠበቁት አልተሳካላቸውም እዛ ይገኙ የነበሩት በተለይ ወደ ቂሊንጦ የሚወስደውን መንገድ ዘግተው የነበሩት የፖሊስ አባላት የምንነግራቸው ነገር የለም ተበተኑ ብለዋቸው ተበተኑ ነበረ። ከዛ በኋላም ብዙ ጩኸት፣ ብዙ ትርምስ ነበረ። በመቃወም ነበር ጩኸቱ የነበረው እና የቤተሰብ አባላት ብዙ ተጠንቀው እስከዛሬ ድረስ አባሎችን ቤተሰቦቻቸው ዘመዶቻቸውን ስላላዩ እና የነበረው ደግሞ አደጋ አስከፊ ስለነበረ በእውነት ተጨንቀው እንደነበረ ነግረውኛል። መለስካቸው ማንም ጎብኚ ቤተሰብ ጠያቂ መግባት ይችላል አይችልም? አሁን ቅሊንቶ እስር ቤት በጭራሽ አይችልም። እንዲያውም ቅሊንቶ እስር ቤት አጠገብ መድረስም አይችልም። ዛሬ የተመለሱት ልክ የድሮው የአቃቂ በሰቃ ድልድይ አለ። የወንዝ አቃቂ ድልድይ ልክ እዛ አካባቢ ነው የሚቆመው እና ከዛ እስከ እስር ቤቱ ድረስ ወደ አንድ ኪሎ ሜትር ወደ ሁለት ኪሎ ሜትር የሚጠጋ ርቀት እንደሆነ ነው የማውቀው። ምህረማው እንግዲህ መለስካቸው ተጨማሪ ዘገባውን ከምሽቱ ሶስት ሰዓት ላይ ይዘህ ትመለሳለህ። የኢትዮጵያ መንግስት ባለው እንግዲህ ሀያ ሶስት ሰዎች መሞታቸውን ገልጿል። ቤተሰቦች ግን ያወቁበት ነገር የለም። እናመሰግናለን መለስካቸው። ዝግጅታችን በዚሁ ተጠናቋል። ስናስተናግዳቸው ያመሸ ነው ሄኖክ ሰማ እግዜርና እኔም መስታወት አድረገው ነበር። መልካም ምሽት